እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ክፍል ዘፍጥረት ምዕራፍ 3 ቁጥር 21 ላይ የተመሰረተ መልእክት ነው። ምን የሚል ቃል ምን የሚል ርዕስ ሰጥቼዋለሁ። ለበደለኛው የተዘጋጀው ልብስ የሚል ነው የሰጠሁት ርዕስ እና ቁጥር 21ን ሳነብላችሁ ሀሳቡን መመልከት ትችላላችሁ። እንደዚህ ነው የሚለው ቁጥር 21 ዘፍጥረት ምዕራፍ 3 ቁጥር 21 እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው ብሎ አለበሳቸውም ብሎ ይናገራል እና በጣም የሚያስደንቅ ታሪክ ያለበት ክፍል ነው። እውነተኛ የሆነ ነገር ነው። እንደ መግቢያ ይሄ የዘፍጥረት ምዕራፍ ሶስት ምዕራፍ የሚናገረው የመጀመሪያዎቹ የሰው ልጆች አዳምና ሔዋን በኃጢአት እንዴት እንደወደቁና ይሄ አሁን ያለንበት ዓለም የምናየው በዚህ ባለንበት ዓለም ውስጥ የምናየው ክፋት፣ ጭካኔ፣ ወንጀል፣ ራስ ወዳድነት፣ ጥላቻ፣ እርቅ አለመውደድ፣ ዘረኝነት የጀመረበት የመጀመሪያው የዘፍጥረት መጽሐፍ ምክንያቱ ሁሉ እየሰፈረበት ቦታ ነው እና አሁን በዓለም ላይ የሚደረገው ነገር በሙሉ ምክንያቱ እዛ ጋር ዘፍጥረት ምዕራፍ ሶስት ላይ አዳምና ሔዋን በኃጢአት በመውደቃቸው ነው እና ታዲያ ይሄ የዘፍጥረት ምዕራፍ ሶስት መጽሐፍ ውድቀትን አሳይቶ ሌላ ምንም ነገር አያሳይም የሚል ሀሳብ የለበትም። እግዚአብሔር ደግሞ በበኩሉ ምን አይነት አምላክ እንደሆነ የሚያሳይም ክፍል ነው። እግዚአብሔር የሚባለው አምላክ በጣም ፍቅር የሞላበት አምላክ፣ ደግነት ያለበት አምላክ እና የማዳን እቅድን እዛው እነሱ ከወደቁ በኋላ እንዳዘጋጀና ለምሳሌ ምዕራፍ 3 ቁጥር 15 መንግስት ላይ ደጋግሜ ስናገረው ሰምታችኋል። የመጀመሪያው ወንጌል ወይም ፕሮቶ ኢቫንጀሊየን ተብሎ የሚታወቀው ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ባንተና በሴቲቱ መካከል በዘርህና በዘሯ መካከል በሰይጣንና በጌታ በኢየሱስ ይሄ ዘሯ የተባለው ጌታ ኢየሱስ ነው፣ እና ጠላትነት እንዳለ ያ የጠላትነት መጨረሻ ዲያብሎስ ተሸንፎ እግዚአብሔር እንደሚከብር ጌታ ኢየሱስ ክርስቶስ በድል ሰዎችን እንደሚያድን የተነገረበት ክፍል ነው። እንግዲህ ቁጥር ሃያ አንድ ላይ ስንመለከት ይሄ የአዳምና የህዋን ውድቀት ታሪክ ቀጥሎ ቀጥሎ እግዚአብሔር በደግነቱ ለነሱ ምን እንዳደረገ ነው የእንስሳን ቁርበት አደረገላቸው ከዛ በኋላ የዛን የቆዳ ልብስ የመጀመሪያ ልብስ ሰዎች የለበሱትን የመጀመሪያ ልብስ እግዚአብሔር ራሱ በእጁ ለአዳምና ለሔዋን እንዳለበሳቸው ነው የምንመለከተው እና ይሄ ቁጥር በጣም አስደናቂ ልናስብበት የሚገባ ሚስጥሩን ሊገባን የሚገባ ቁጥር ነው። እና ይህም በተመለከተ ጥቂት ነገሮችን እናገራለሁ። ዶክትሪን ነው ማለት ትምህርት ነው እና መሰረታዊ እውነት ያለበት ነው። ይሄንን ይሄ ቢገባን እላለሁ እኔ ክርስትና በደንብ ግልጥ ብሎ ይገባናል የሚል እምነት አለኝ። ስለዚህ አንድ ሶስት አራት ነጥቦችን ለማሳየት ለእናንተ እፈልጋለሁ። የመጀመ የመጀመሪያው ከእግዚአብሔር ጋር መገናኛው መንገድ ምንድን ነው? በሚል ርዕስ ጥቂት ነገሮችን እናገራለን። በዚህ በፍጥረተ ዓለም ውስጥ ያለው አምላክ አንድ አምላክ ብቻ ነው። አሁን ይሄ ፍጥረተ ዓለም ዩኒቨርስ የምንለው ዩኒቨርስ ውስጥ በቢሊየን የሚቆጠሩ ከዋክብት አሉ፣ ጋላክሲዎች አሉ እና ከነዚህ መካከል ህይወት ኖሮባት ህይወት የሚኖርባት በእንግሊዝኛ የታደለችው ምድር ብለው ነው የሚጠሯት። ይችን የኛም ፕላኔት ዘ ፕሪቪሌጅድ ፕላኔት ብለው ይጠሯታል። በዚህ እኛ ባለንባት ፕላኔትና በዩኒቨርስ ውስጥ አንድ አምላክ ብቻ ነው ያለው፣ ሌላ አምላክ የለም። መጽሐፍ ቅዱስ ከዚህም በፊት ጠቅሻ ያለው ስለ አማልክቶች ይናገራል። አማልክት ማለት ከእኔ በቀር ሌላ አምላክ አይኖርልህ ብሎ ይናገራል። አሁን ዘጸአት ምዕራፍ 20 ላይ መጽሐፍ ቅዱስ እንደዚህ አይነት አነጋገር ሲናገር ሌሎች አማልክት እንዳሉ እውቅና እየሰጠ አይደለም ይሄ ይህንን በሚናገርበት ጊዜ መጽሐፍ ቅዱስ የሰዎችን የፈጠራ አማልክቶች ለመጥቀስ ነው እግዚአብሔር የተናገረው እንጂ አንድ አምላክ ብቻ ነው ያለው ይሄ አንድ አምላክ ደግሞ በጣም በሚያስገርም መንገድ ወደ እሱ የሚቀረብበት አንድ መንገድ ብቻ ነው ያዘጋጀው። ወደ እግዚአብሔር የሚቀረብበት ልዩ ልዩ መንገድ የለም። አንድ መንገድ ብቻ ነው ያዘጋጀው። ይህንን መንገድ የምንመለከተው ከዚህ አሁን ካነበብኩላችሁ ከመጽሐፍ ቅዱስ ታሪክ ጀምሮ ነው። እግዚአብሔር የሚቀረብበት ሌላ መንገድ የለም። ደህንነት የሚባለው ነገር እግዚአብሔር ያዘጋጀውን አንድ መንገድ ብቻ ነው የሚያሳየው። መጨረሻ ላይ የምንዘምረው መዝሙር አለ፣ የጌታን መንገድ እከተላለሁ፣ ሌላ መንገድ የለም። ወደ እግዚአብሔር ለመምጣት ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ነው ቁጥር 6 ላይ እኔ ሕይወት እውነት መንገድ ነኝ በእኔ በቀር ወደ አብ የሚመጣ ማንም የለም ብሎ የተናገረውም ከዚህ የተነሳ ነው። ስለዚህ ወደ መንግስተ ሰማይ የሚመጣበት መግቢያ በሩ አንድ በር ብቻ ነው። አሁን ይህንን ሰዎች በተለያ የተለያዩ ሃይማኖቶችን ሲናገሩ ወደ እግዚአብሔር መሄጃ መንገድ ልዩ ልዩ ሃይማኖቶች በኩል ነው የሚለውን ይናገራሉ። ያ መቶ በመቶ ውሸት ነው። አንድ እግዚአብሔር ነው ያለው። ወደ እግዚአብሔር መቅረቢያውና መግቢያው መንገድ አንድ ብቻ ነው። በዚህ አንድ እግዚአብሔርና ወደ እሱ መሄጃ አንድ መንገድ በኩል የተሰጠው አዳኝ አንድ ብቻ ነው። ያም ጌታ ኢየሱስ ክርስቶስ ነው። እነዚህን በአእምሯችን መያዝ ለእምነታችንና ወደፊት ለሚያጋጥሙን ልዩ ልዩ ተግዳሮቶች መልስ ይሆንልናል ማለት ነው። ኤፌሶን ምዕራፍ አራት ላይ ሐዋርያው ቅዱስ ጳውሎስ በጣም አስደናቂ በሆነ መንገድ ሰባት ጊዜ አንድ አንድ አንድ የሚለውን ጠቅሶት ትመለከታላችሁ። ባነብላችሁ ጥሩ ሳይሆን አይቀርም። ኤፌሶን ምዕራፍ አራት ገና ምዕራፍ አራትን ሲጀምር ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጣም እምነታቸውን በተግባር እንዴት መኖር እንዳለባቸው ይናገራቸውና እነዚህን አራት ሰባት ነገሮች ተናገረ። እንግዲህ በጌታ ስር የሆኑ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ ብሎ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ በመጠራታችሁ አለ በአንድ ተስፋ እንደተጠራችሁ አንድ አካል እና አንድ መንፈስ ተመልከቱ አንድ አንድ እያለ ነው አንድ ጌታ አንድ ሃይማኖት አንዲት ጥምቀት ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሎ ሰባት ጊዜ አንድ አንድ አንድ እያለ ተናግሯል። አንድ አምላክ ነው ያለው አንድ እምነት ነው ያለው አንድ መንገድ ነው ያለው አንድ መንግስተ ሰማይ ነው ያለው እና ይህንን መገንዘብና ማሰብ በጣም ጥሩ ነው። እኔ ታዲያ እዚህ ጋር ጥቂት ከብሉይ ኪዳንም ሰዎች አንዳንዶችን ጠቅሼ እንደ ማስረጃ ይህንን ለመናገር ሞክሬያለሁ። የአቤል የዘፍጥረት ምዕራፍ አራት ላይ የምናየው የአቤል እምነትና የኛ እምነት አንድ አይነት እምነት ነው። አንድ አይነት እምነት ነው። እግዚአብሔር የሚቀረበው በአንድ መንገድ ነው። ኖህ የሰብከው የነበረው ስብከት እና ጳውሎስ የሰበከው ስብከት እኔም መስበክ ያለብኝ ስብከት አንድ አይነት ስብከት ነው። እግዚአብሔር መቀረብ የሚችለው ወደ እግዚአብሔር መግባት የሚቻለው እግዚአብሔር ራሱ ባዘጋጀው መንገድ ነው። እና የተለያየ መንገድ መጽሐፍ ቅዱስ አያሳይም። መጽሐፍ ቅዱስ አንድ እግዚአብሔር አለ የሚቀረበው ወይም እግዚአብሔርን ልንገናኝበት የምንችልበት የመገናኛው መንገድ አንድ መንገድ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከእግዚአብሔር ጋር የምንቀርብበት መንገድ ሆኖ ነው የተሰጠው። እንግዲህ እዚህ ዘፍጥረት ምዕራፍ 3 ቁጥር 21 ላይ ያለውን ስንመለከት እግዚአብሔር ለአዳምና ለሔዋን የቁርበትን ልብስ አዘጋጅቶ ሲሰጣቸው የመጀመሪያዎቹ ወላጆቻችን የመንግስተ ሰማይ መግቢያ መንገዱ ይሄ መንገድ ነው አንድ አካል ስለ እናንተ ሞቶ በዛ በሞተው አካል በኩል ነው እናንተ የምትሸፈኑት። እና የሚለውን ነገር ሲናገር የክርስቶስ ኢየሱስን መምጣት በምሳሌነት እያሳያቸው እንደነበረ እንድናስተውል ያስፈልጋል። ወደ ሁለተኛው ነጥቤ እሄዳለሁኝ ይሄ እግዚአብሔር ያዘጋጀውን ልብስ በተመለከተ የምናገርበት እና ሁለተኛው ነጥቤ እግዚአብሔር ራሱ ልብስን አዘጋጀ የሚል ንዑስ ርዕስ ነው ያለኝ እና ንዑስ ርዕስ ጋ ስመጣ የአዳምና የሄዋን እንዲሁም የሰዎች ልጆችን አጠቃላይ ሁኔታ ማወቅ እና መመልከት በጣም አስፈላጊ ነው። አዳምና ሄዋን እዚህ ምዕራፍ ሶስት ላይ እንደቀረበው፣ ቅድም በመግቢያ ላይ እንደተናገርኩት አሁን ለሰው ልጆች ሁሉ ምስቅልቅል የህይወት ምስቅልቅል ምክንያት የሆነው በኃጢአት መውደቃቸው ነው እና በኃጢአት በመውደቃቸው አዳምና ሔዋን ከእግዚአብሔር ተለዩ፣ መንፈሳዊ ሞትን ሞቱ። ይሄ መሰረታዊ የእምነታችን ክርስቶስ ለምን መጣ ለሚለው ነገር መሰረትን የሚጥል ነው እና ኃጢአት በመስራታቸው አዳምና ሔዋን ያሰቡት ያሰቡትና ያለሙት ነገር አልሆነላቸውም። አሁን እዚህ ጋር ይህንን እንደ ማሳሰቢያ እናገራለሁ። ኃጢአት ብዙ ጊዜ ሰዎች ለመስራት ሲነሱ፣ ኃጢአት የሚሰጠውን ተስፋ ኃጢአት የሚሰጠውን ቃል ኪዳን እናገኛለን ብለው ነው ሰዎች ኃጢአትን የሚያደርጉት። አዳምና ሔዋንም ልክ በዚህ መንገድ ነው ኃጢአት ውስጥ የወደቁት። ሔዋን ጋር መጥቶ እባቡ አዳም አጠገቧ እያለ ነው፣ ኦፍኮርስ አዳም አጠገቧ እያለ ነው እና ሲያነጋግራት ይሄ ዛፍ እኮ ለጥበብ ያማረ ለመብላት የሚያስጎመጅ መሆኑን ሰይጣን ከተናገረው ነገር በመነሳት ልቧ ሲነሳሳ ወዲያውኑ ያሰበችው ነገር ምንድን ነው? ለመብላት ያማረ ነው፣ ለጥበብ ደግሞ በጣም አስፈላጊ ነው እና ልክ ሰይጣን የገባውን ፕሮሚስ፣ እግዚአብሔርን እንሆናለን የሚለውን ነገር አስባም ጭምር ነው ወስዳ የበላችው። ወዲያውኑ ያዩት ግን እግዚአብሔርን ሳይሆኑ ነው። ኃጢአት በመስራት ሰው እግዚአብሔርን መሆን አይችልም። በማንኛውም መንገድ በጽድቅም ሰው እግዚአብሔር መሆን አይችልም። እኛ ፍጡራን ነን፣ እግዚአብሔር ፈጣሪ ነው። አሁን ይሄ የፌዝ ሙቭመንት የሚባል ትምህርት አለ። በዚህ በአሜሪካ ውስጥ ተጀምሮ የኢትዮጵያና አፍሪካ ውስጥ የተጥለቀለቀ ሰው አምላክ መሆን ይችላል የሚል ትምህርት የሚያስተምር ትምህርት ነው እና በፕሮቴስታንት ቤተክርስቲያን ውስጥ በጣም በጣም በረቀቀ መንገድ ሰርጾ ተሰራጭቷል። እና ብዙ ሰባኪዎች ሳያውቁት ይህንን ነገር በተለያየ ነገር ሲናገሩ እንመለከታለን። አንድ ሰው ከለንደን በቅርብ ቀን ቴክስት ላከልኝ በዋትሳፕ እና አንድ ሙሉ ገጽ የተጻፈ ገጽ ከዚህ ከካንሳስ የተላከ ትምህርት ነው ላከልኝ። ና ይህንን ትምህርት እስኪ ኤው ፓስተር ብሎ ላከልኝ። ሳነበው በጣም የሚገርሙ ነገሮች ውስጡ አለበት። ምንድን ነው የሚለው? ሰውየው እኛ ስንድን እግዚአብሔር ሲያድነን እኛ ወደ እግዚአብሔርነት ተለውጠን እግዚአብሔር ዓለምን በእግዚአብሔርነት እያባዛ ራሱን እያባዛ እግዚአብሔር ዓለምን በእግዚአብሔር ለመሙላት ነው ቅዱ የሚልን ነገር ነው። ይሄ ቶታሊ ቻይልዲሽ የሆነ በጣም መጽሐፍ ቅዱስ ያልሆነ የሰይጣን ትምህርት ነው። እኛ እግዚአብሔርን አንሆንም በምንም ነገር ብናስብ። እግዚአብሔርን እንሆናለን ብለው ያሰቡ ሰዎች ያው ሰዎች መሆናቸውን እያየን ነው። ሐዋሳ ውስጥ እናንተ አታውቁም። እኔ በጣም ጌታን በተቀበልኩበት አካባቢ ሰዎች አናረጅም፣ አንሸመግልም የሚል ትምህርትን ያስተምሩ ነበር እና አሁንም ሐዋሳ ውስጥ ብዙ ነገር እየተከናወነ ነው። እና ብዙዎቹ የኩረጃዎች ናቸው። እና ከእግዚአብሔር ቃል ላይ የተመሰረቱ አይደሉም። እና ያን ጊዜ አንሞትም፣ አንሸምግልም፣ አናረጅም የሚሉ ሰዎች ይህን ትምህርት በኃይል ያስተምሩ ነበር። ግን ሸምግለዋል፣ አርጅተዋል፣ ተጨማደው ወድቀው ሞተዋል። እነዛ ሁሉ የሉም። አሁን የእግዚአብሔር ቃል የሚናገረው እኛ አምላክ እንደምንሆን አይደለም፣ ከአምላክ ጋር እንታረቃለን ለዘላለም ከአምላክ ጋራ በመንግስተ ሰማይ መኖር እንችላለን ከማን የተነሳ ጌታ ኢየሱስ ክርስቶስ ከሰራው ስራ የተነሳ ይሄ ብቻ ለእኛ በኃጢአት ለወደቅነው ሰዎች እጅግ በጣም አስደሳች የሚያረካ ነፍሳችንን ልባችንን የሚያጽናና እውነት ነው እና ታዲያ ኃጢአት በመስራታቸው አዳምና ሔዋን ምንድን ነው የሆኑት ራቆታቸውን ነው የሆኑት ኃጢአት የሰጠውን ተስፋ አላገኙትም ኃጢአት የሰጠው ተስፋ የሚሰጠው ተስፋ ሁልጊዜ እውነት አይደለም። ይገርማቸዋል። አዳምና ሔዋን አፈሩ፣ ራቁታቸውን እንደሆኑ አወቁ። ከእግዚአብሔር ጋር እንደ ድሮው እንደ ልብ መገናኘት እንደማይችሉ አወቁና ራሳቸውን ደበቁ፣ ሸሸጉ። እንዳውም በዚህ በመጽሐፍ ቅዱስ እምነት መሰረት አዳምና ሔዋን አንድ ነገር ለማድረግ ሞከሩ። የዛፍ ቅጠል ሰፍተው ራቁትነታቸውን ለመሸፈን የሰው ስራ ውጤት የሰው ሃይማኖት ውጤት ሰው ሰራሽ ሃይማኖት ምልክት ነው የሚባለውን ለመስራት ሞከሩ። ቅጠል ሰፍተው ለበሱ። እግዚአብሔር ማታ ሲጎበኝ አዳም ምንድን ነው ያለው? ድምፅህን በገነት ፈርቼ ተደበቅኩኝ ብሎ ሲናገር ራቁቴን ስለሆንኩ ፈርጫ አፍሬ ተደበኩኝ ሲል ማን የነገረ ራቁትህም መሆንህ እና ከአትብላ ካልኩ ነገር በላ እንዴ? ኃጢአት ሠራህ እንዴ? ነው ያለው እግዚአብሔር። አዎ፣ አዳም ኃጢአት ሰራ እና ከእግዚአብሔር ያራቀው ራቁትነት ውስጥ ወደቀ። ከእግዚአብሔር እጅና ከእግዚአብሔር በጎነት ከእግዚአብሔር ትልቅ ዓላማ አዳምና ሕዋን ተቆረጡ። አሁን በምድር ላይ የምናየው ምስቅልቅል። አሁን ተመልከቱ፣ በደቡብ አሜሪካ ውስጥ ማለት በላቲን አሜሪካ እጅግ በጣም አሰቃቂ የሆነ የሰዎች ልጆች ሰቆቃ አለ፣ መንግሥታት የፈጠሩት እና ሰዎች በሰዎች ላይ የፈጠሩት። እዚህ አሜሪካ ውስጥ ያለውን ሰቆቃ መናገር አይቻልም፣ ኦፊሻል ያልሆነውን ሰቆቃ እና ሚድል ኢስት አካባቢ ብትሄዱ እጅግ በጣም አሰቃቂ ሰቆቃል። ኢትዮጵያ ውስጥ ሰዎች እየተነሱ ይገዳደላሉ፣ ዝም ብሎ ያለምንም ምክንያት በዘረኝነት ነው። ይህ ሁሉ መሰረቱ የሰዎች ልጆች ከእግዚአብሔር በኃጢአት መለየታቸው ያመጣው ችግር ነው እና እዚህ ጋ ነው እንግዲህ እግዚአብሔር የሰዎችን ልጆች ራቁትነት አይቶ ደግነቱ፣ ቸርነቱ፣ መልካምነቱ ከግምት ሁሉ በላይ ከመሆኑ የተነሳ እግዚአብሔር ልብስ አዘጋጀላቸው። ቁጥር 21 ራቁታቸውን ለመሸፈን የሚያስችል እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው ብሎ አለበሳቸውም ብሎ ይናገራል። በጣም የሚገርም ነገር ነው። አንዳንድ ሰዎች ይህንን ቃል ለመረዳት የሚያስቡት አዳምና ሔዋን ከብርድ ከነፋስ ከውርጭ ከምናምን ለመከላከል ስለሚገባቸው ወይም ሰውነታቸው መከለል ስላለበት ነው እግዚአብሔር ይህንን ያደረገው ብለው ይናገራሉ። ትርጉሙ ግን ከዛ ያለፈ ነው። በጣም አስደናቂና ጥልቅ ነው። እና ትርጉሙ ጋር እመጣለሁ። እኔ እዚህ ጋር አንድ ማሳሰቢያ እግዚአብሔር እንዲያደርግ ለምኜዋለሁ። ይሄ እውነት ቢገባን ክርስትና ገብቶናል ማለት ነው ብዬ ነው ለማሳሰብ የምፈልገው። የነገሩ እውነታ ግን ሰዎች ከሚሉት አስተያየት የጠለቀ ነው። ምክንያቱም አዳምና ሔዋን የተሰራላቸው ልብስ የቁርበት ልብስ ነው እና የቁርበቱ ልብስ መሰራት የነበረበት ወይም ደግሞ የተሰራው አንድ ነገር ተከስቶ ነው። ያ ምንድን ነው? አንድ እንስሳ እንዲሞት ተደርጎ ነው። እግዚአብሔር በኤደንገነት ውስጥ እንስሶችን የያዘ ሁለት እንስሶች ናቸው። እንደ አንድ እንስሳ በመቆጠር ፕሉራል ነው እዚህ የእብራይስቱ ቃል ላይ እና እንስሳ እንስሶችን ገደለ። እግዚአብሔር የሁለቱን እንስሶች ቆዳ ከገፈፈ በኋላ ራሱ እግዚአብሔር ልብስ አድርጎ ሰርቶት አደረገላቸው የሚለው እንደ ልብስ እንዲሆን አድርጓል። ከዛ በኋላ አለበሳቸው። እንስሳ ለመጀመሪያ ጊዜ በኤደን ገነት ውስጥ በዓለም ታሪክ ውስጥ የሞተው እዛ ቦታ ላይ ነው። የቅጠላቅጠል ልብስ ማድረግ ይቻል ነበር። እግዚአብሔር ያንን ማድረግ ይችል ነበር። ምክንያቱም እኛም የምንለብሳቸው ልብሶች በብዛት አሁን ሱፍ ያልሆኑ ልብሶች በሙሉ ከምድር ከእንስሳት ውጤት ነው የተገኙት። የጥጥ ልብስ ከተን የምንለው እንለብሳለን። የተልባ እግር የሚባል ልብስ አለ፣ በጣም የተወደደ በብሉይ ኪዳን የተወደደ የሀረ ጨርቅ የተባሉ ጨርቆች አሉ። ልክ እንደዛ እንደዛ አይነት ነገር መስራት ለእግዚአብሔር ምንም ደቂቃ አይፈጅበትም፣ ግን እንስሶች ነው አርዶ በቁርበት ያለበሳቸው። ይሄ በጣም አስደናቂ ሚስጥራዊ እውነት ነው። ምክንያቱም የሰዎችን በኃጢአት የመጣባቸውን ራቁትነት ለመሸፈን የኃጢአት ሞት ፍርድ መከናወን አለበት። ስለዚህ እንስሳው ሲሞት በአዳምና በሔዋን ኃጢአት ምክንያት ሞቶ የአዳምና የሔዋን አጠቃላይ ራቁትነት በዛ በእንስሳው ሞት መሸፈኑን ነው የሚያሳየው። እና ይሄ የሚያሳየው እስከ የት ድረስ ነው? እስከ ጌታ ኢየሱስ ክርስቶስ ሞት ድረስ የሚያሳይ ትንቢታዊ አስደናቂ መለኮታዊ አስደናቂ ስራ ነው። ልብሱ የተዘጋጀው እንስሳ ሞቶ ነው። የሰው ራቁትነት የሚሸፈነው በመስዋዕት በኩል መሆኑን የሚያሳይ ነው። ስለዚህ ክርስትና የሚባለው እምነት የተመሰረተው ወደ ሰዎች የመጣው በመስዋዕት በኩል ነው እንጂ ዝም ብሎ በሰዎች ስምምነት ወይም በሰዎች አስተሳሰብ ፍልስፍና ላይ እየተመሰረተ አይደለም። መስዋዕት አስፈላጊ እንደሆነም ያቀደው ያዘጋጀው ራሱ ፕላኑን ያወጣው የሰራዊቱ ጌታ እግዚአብሔር ነው። ነገሩ መሆን የነበረበት ደግሞ ሰዎች በኃጢአት ስለወደቁ ነው። ግን ለምን የሚል ሶስተኛ ስላይድ አለኝ እዛ ጋ እመጣለሁ። አሁን ነገር ግን ለምን ሶስት ምክንያቶችን ፈጠን ፈጠን ብዬ እናገራለሁ። አንደኛ የኃጢአት ደሞዙ ሞት ስለሆነ ነው። አሁን ኃጢአት የሚሰራ ሰው በሙሉ በእግዚአብሔር ፊት ማንኛውም ኃጢአት ውሸት ይሁን እስፒል መስረቅ ይሁን ኃጢአት ኃጢአት ነው። ማንኛውም ኃጢአት የሞት ፍርድ የሚያስከትል ነው። ኃጢአት ሞትን ያመጣል። እግዚአብሔር ለአዳምና ለሔዋን ምዕራፍ ሁለት ላይ የነገራቸው ምን ብሎ ነው? እዚህ ኤደን ገነት ውስጥ ካለው ዛፍ ሁሉ ትበላላችሁ፣ ግን አለ በኤደን ገነት ውስጥ ካለው ከዚህ መልካምና ክፉን ከሚያስታውቀው ዛፍ ብትበሉ ሞትን ትሞታላችሁ፣ የዛን ቀን ትሞታላችሁ ብሎ ነው ያላቸው። የዛፉን ፍሬ መብላት አለመብላት ትልቁ ነገር እንደሆነ አንዳንድ ሰዎች ሊያስቡ ይችላሉ። የዛፉ ፍሬ መብላት አለመብላት ላይ እግዚአብሔር ለምን ትኩረት አደረገ የሚለውን ስትመለከቱ ትልቁ ትኩረት ምን ላይ ነው እግዚአብሔርን ፍቅሩን፣ ፈጣሪነቱን፣ ታላቅነቱን፣ እንክብካቤውን እንደዚህ የገለጠውን እግዚአብሔርን ሰዎች ይታዘዙታል ወይስ አይታዘዙትም የሚለው ላይ ነው ትልቁ ነጥብ። አዳምና ሔዋን ባለመታዘዝ ነው ይህንን ኃጢአት የፈጸሙት። አለመታዘዝ እጅግ በጣም አጸያፊ ኃጢአት ነው። እግዚአብሔር ባለመታዘዛቸው ይህንን ከሱ የመለየት ፍርድ ውስጥ እንዲወድቁ አደረጋቸው። ስለዚህ እነዛ የሞቱት እንስሶች ንጹሆች ናቸው። ምንም በደል የለባቸውም። የነሱ ቆዳ የንጹሆቹ ቆዳ እነዚህን የረከሱትንና ራቁታቸውን ያሉትን ቆዳ ራቁትነት እንዲሸፍን ነው የተደረገው። የኃጢአት ዋጋ ሞት ስለሆነ እነዛ እንስሶች ሞተው የኃጢአት ዋጋ በነሱ ላይ ተከፍሎ አዳምና ሔዋን ራቁትነታቸው እንዲሸፈን ተደረገ። ሁለተኛ የቆዳቸው ልብስ መሆን የነሱ ንጽህና በአዳም በህዋን አፍረት ላይ ሆኖ አዳምና ህዋን በነሱ ንጽህና እንዲታዩ ለማድረግ ነበረ። ይሄ አሁንም ደግሜ ተናግሬዋለሁ። ሶስተኛው ነጥቤ ግን ስለዚህ ያ እነዛ ነገሮች በሙሉ ያመለክቱ የነበሩት ወደ ማን ነው? ወደ አንዱ ወደ ጌታ ወደ ኢየሱስ ክርስቶስ ነው። አሁን ይሄንን ለማስረዳት ራእይ ምዕራፍ 13 ቁጥር 8 ላይ የተጠቀሰውን ቃል ላነብላችሁ ያስፈልጋል። ራእይ ምዕራፍ 13 ቁጥር 8 ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩት ሁሉ ይሰግዱለታል ብሎ ከዓለም ፍጥረት ጀምሮ የታረደ በግ አለ። ከዓለም ፍጥረት ጀምሮ ማለት ከፍጥረት ከተጀመረ ጀምሮ የታረደ በግ አለ ማለት እግዚአብሔርና ሰው እንዲታረቁበት እግዚአብሔር ያዘጋጀው ለሰዎች መስዋዕት የሆነ በግ አለ። ያ በግ ማን ነው? ጌታ ኢየሱስ ክርስቶስ ነው። እሱ ደግሞ ምን አለው? አለው የህይወት መጽሐፍ አለው። ጌታ ኢየሱስ ክርስቶስን አምነው በጌታ በኢየሱስ ክርስቶስ ላይ እምነታቸውን የጣሉና በተለምዶ እንደምናየው ጌታ ኢየሱስ ክርስቶስን የተቀበሉ ሰዎች ልክ ጌታን እንደተቀበሉ በዛ በበጉ የሕይወት መጽሐፍ ላይ ስሞቻቸው ይጻፍና አሁን በዓለም ላይ ሐሰተኛ ክርስቶስ ሆኖ ለሚገለጠው ሰዎችን ሁሉ ለሚያስጨንቀው ሐሰተኛ ነቢይ፣ ሐሰተኛ ክርስቶስ፣ የሰይጣን መልእክተኛ የማይሰግዱ ሰዎች ይሆናሉ የሚልን ነገር ነው የሚያሳየው። ሰዎች በሙሉ ጌታ ኢየሱስ ክርስቶስን ያላመኑ እና በዛ በበጉ የሕይወት መጽሐፍ ላይ ያልተጻፉ ሰዎች ለሰይጣን ይሰግዳሉ፣ ምንም ጥርጥር የለው። እኛ በክርስቶስ ኢየሱስ ያመንን ሰዎች ግን ከዓለም ፍጥረት ጀምሮ በዛ በበጉ የሕይወት መጽሐፍ ስማችን ስለተጻፈ ከዛ ነፃ እንሆናለን ማለት ነው። ስለዚህ በኤደን ገነት ውስጥ የእንስሶቹ ደም ፈሶ ነበር። ለምን? ምክንያቱም የመጀመሪያው ደም የፈሰሰው ደም፣ በምድር ላይ የተንጠባጠበው ደም የመጀመሪያው ሞት ምትክ ሆኖ እነዚያ እንስሶች ሞተው የኃጢአት ደመወዙ ሞት ስለሆነ እነሱ ሞተው አዳምና ሔዋን ከሞት ፍርድ ነፃ ሆነው ከእግዚአብሔር ጋር ታርቀው በምድር የነበረውን ህይወታቸውን እንዲኖሩ እግዚአብሔር ያደረገበት መንገድ ነው እና ታዲያ ይህንን ካሳየሁኝ በኋላ በሚቀጥለው የምናገርበት ነጥቤ የመጀመሪያው ልብስ መልእክቱ ምንድን ነው የሚልን ነው። አሁን ርዕሴን አይታችኋል። እግዚአብሔር ያዘጋጀው ልብስ ነው። ይህንን ልብስ በኤደንገነት ውስጥ ያዘጋጀው እግዚአብሔር ነው። እግዚአብሔር ያዘጋጀውን ልብስ ያዘጋጀው ከምንድን ነው? እንስሶች ሞተው ነው። የዛ የእንስሶቹ መሞት ምሳሌነት የማን ምሳሌ ነው? የጌታችን የኢየሱስ ክርስቶስ መሞት ምሳሌ ነው። እና በኋላ መንግስተ ሰማይ የሚገቡ ሰዎች ልብስ በሚለው ነጥቤ ላይ ይህንን እናገርበታለሁ ግን የመጀመሪያው ልብስ መልእክት ምን እንደሆነ ጥቂት ላሳያችሁ ፈልጋለሁ። ይሄ እንዲገባን እግዚአብሔር አምላካችን ይፈልጋል። አዳምና ሔዋን የመጀመሪያው የእንስሳ ቆዳ እግዚአብሔር አዘጋጅቶ እንስሳው ተገሎ ቆዳው ተገፎ ራቁትነታቸው መሸፈኑ ብቻ ሳይሆን ነገሩ የተውጠነጠ ነው። ከእግዚአብሔር ጋር መቀራረብ፣ መታረቅ፣ አንድነት ህብረት ማግኘታቸውን አረጋግጦላቸው ነበር። እግዚአብሔር ጋራ ደግመን መነጋገር እንችላለን? አዎ ይቻላል። በምን በኩል? በዚህ በመስዋዕቱ በኩል። ከዛ በኋላ ነው ልክ ምዕራፍ አራት ላይ ስትመጡ ሁለት አይነት መስዋዕት በአዳምና በሔዋን ቤት ውስጥ የምትመለከቱት። ቃየል የሚባለው መስዋዕት አቀረበ። አቤል የሚባለው መስዋዕት አቀረበ። አቤል አባትና እናቱ ሲያቀርቡ የነበረውን አይነት መስዋዕት አቀረበ። ቃየል ግን የተለየ መስዋዕት አቀረበ። ሁለት የተለያየ ሃይማኖት እዛ ጋር ሲጀመር ትመለከታላችሁ። ያው ሲቀጥል የቃየል አይነት ሃይማኖት ሰዎች በራሳቸው ስራ በኩል ወደ እግዚአብሔር እንገባለን የሚል እንቅስቃሴ ሲያደርጉ ትመለከታላችሁ። እና ልብሳቸው የሚያስተላልፈው መልእክት ምንድን ነው? አሁን ልብሳቸው የሚያስተላልፈው መልእክት አንድ አራት ነጥቦች አሉኝ እዚህ ጋር። አንደኛ ኃጢአት ውጤት ያለው ነገር መሆኑን ልብሳቸው ያስተላልፋል። አሁን አዳምና ሔዋን ያን ቆዳ በለበሱ ቁጥር የሚያዩት ነገር ምንድን ነው? ለራሳቸው ለሚያያቸውም የሚያመለክተው መልእክት የሚናገረው መልእክት ምንድን ነው? ኃጢአት ዋጋ ያለው ነገር ነው። ኃጢአት ውጤት አለው። ኃጢአት ያለ ውጤት የሆነበት ጊዜ ከአዳምና ከሔዋን ጀምሮ በፍጹም የለም። ስለዚህ ኃጢአት ውጤት አለው። ልብስ ለብሰን ስንታይ የእኛም ልብስ ራሱ የሚናገረው ኃጢአት ውጤት አለው የሚለውን ነገር ነው። ሁለተኛ የልብሱ መልእክት ከኃጢአት ፍርድ፣ ከኃጢአት ኀፍረት፣ ከኃጢአት መሸማቀቅ የሚዳነው በመስዋዕትነት አማካኝነት ብቻ ነው። ኃጢአት ራቁት ያደርጋል። ኃጢአት መንፈሳዊ ራቁትነት ውስጥ ይጥላል። ስለዚህ ከዚህ ራቁትነት ከሕሊና ክስ፣ ከኃጢአት መሸማቀቅ ነፃ መውጣት የሚቻለው በጌታ በኢየሱስ ክርስቶስ የመስዋዕትነት ሞት አማካኝነት ብቻ ነው። ሦስተኛ የለበሱት ልብስ ከመስዋዕት ላይ የተወሰደ መሆኑን ነው። አሁን እነሱ አዳምና ሔዋን ቅጠል ለመስፋት ሞክረዋል፣ ግን የለበሱት ልብስ ከመስዋዕት ላይ ነው የተወሰደው። ያለ እዛ መስዋዕት እግዚአብሔር ጋር መቅረብ የእግዚአብሔርን ጽድቅና የእግዚአብሔርን እውነት ማየት በፍጹም አይቻልም። ስለዚህ መስዋዕቱ የሚያሳየው ነገር ደህንነት፣ ከእግዚአብሔር ጋር ታርቆ ወደ እግዚአብሔር ልጅነት መመለስ የሚቻልበት ነገር በዋጋ የተገኘ ግን በነፃ የተሰጠ ማለትም በጸጋ የመጣ ነገር መሆኑን የሚያሳይ ነገር ነው እና ታዲያ ይህንን መስዋዕት በእምነት ዓይን ካላየ ነው በእምነት ዓይን ካልተቀበል ነው በእምነት ዓይን እግዚአብሔር ሲያለብሰን በእግዚአብሔር ፊት ፈቃደኛ ሆነን ከእግዚአብሔር እጅ ለመልበስ በእምነት ካልመጣን በኃጢአትና በኃጢአት ራቁትነት ልብስ ለብሰን እንኳን በኃጢአት ራቁትነት በእግዚአብሔር ፊት ራቁታችንን ሆነን የምንታይ ሰዎች ነው የምንሆነው። ታዲያ የመጀመሪያው ልብስ ይሄ አዳምና ሔዋን የለበሱት ልብስ፣ እግዚአብሔር ያዘጋጀው ልብስ በጣም ጥልቅ የሆነ መንፈሳዊ ክርስቲያናዊ መልእክት ያለው አስደናቂ ነገር እንደሆነ እንድናስብ እንድንረዳ ያስፈልጋል። ግን ይህንን በምናገርበት ጊዜ በስጋ የምንለብሰው ልብስ ራሱ ይሄ በስጋ የምንለብሰው ልብስ እኔ የለበስኩት እናንተም የለበሳችሁን ልብስ የሚያሳየው ነገር እነዚህን ነገሮች በማጉላት ነው። ሶስት ነገሮች ወይም አራት ነገሮች እዚህ ጋር ጠቅሻለሁ። አንደኛ፣ ሀፍረት በተፈጥሯችን የሞላብን ሰዎች መሆናችንን ያሳያል። ልብስ ራቁታችንን መሄድ አንችልም፣ ልብስ ያስፈልገናል። ሁለተኛ ራሳችንን ችለን በእግዚአብሔር ፊት መቆም የማንችል ያለ እግዚአብሔር ምሕረት መቆም የማንችል መሆናችንን የሚያሳይ ምልክት ነው። ሶስተኛ የሰው ልጅ ሁሉ መንፈሳዊና ዘላለማዊ ልብስ የሚያስፈልገው መሆኑን የሚጠቁም ነው ይሄ የምንለብሰው ልብስ ራሱ። አራተኛ ይሄ የምንለብሰው ልብስ እግዚአብሔር ያዘጋጀውን ልብስ እግዚአብሔር ያዘጋጀውን ልብስ ራሱ ያዘጋጀውን ልብስ መልበስ የሚገባን መሆናችንን የሚጠቁም አስደናቂ ነገር ነው። ግን በመጨረሻ ላይ አሁን በዚህ ዓለም እየተደረገ ስላለ እንቅስቃሴ ጥቂት ልነግራችሁ ፈልጋለሁ። መቼም የልብስ ጉዳይ በጣም ሴንሲቲቭ ነው። ትናንትና ማታ በሬዲዮ ሳስተምር፣ አንዲት ሴት በጣም እየተንገፈገፈች እዚህ ቤተ ክርስቲያን ውስጥ የሚታየ አለባበስ በጣም አስቸጋሪ ነው እና እንዴት ነው ሊታረም እና ሊስተካከል የሚችለው ብላ በምሬት ጭምር ስትጠይቀኝ ነበረ እና እንዳውም እኔ ነገ በዚህ ጉዳይ ላይ ነው የምለብሰው የምሰብከው፣ ማለት ስለ አለባበስ ስለ ዘመኑ አይደለም፣ ግን በአጠቃላይ እግዚአብሔር ስላዘጋጀው ልብስ ነው የምሰብከው ብዬ ወጣቱ አለባበሱ ማስተካከል እንዳለበት መልእክትን ሳስተላልፍ ነበር። ግን አሁን በምዕራቡ ዓለም ልብስ የማይለብሱ ሰዎች እንቅስቃሴ እንዳለ ታውቃላችሁ። በጣም ኃይለኛ እንቅስቃሴ አለ። ይሄ ምን ተብሎ ይታወቃል? የኑዲቲ እንቅስቃሴ ተብሎ ይታወቃል። ኑድ መሆን ወይም ራቁት መሆን። እንግሊዝ ሀገር፣ አንዳንድ ለዚህ ይህን ራቁታቸውን ሆነው ለሚሄዱ ሰዎች የተለዩ ቢቾች አሉ። እዚህ ኒውዮርክ እና የተለያየ ቦታም ላይ የራቁታቸውን ያለምንም ሀፍረት የሚሄዱ ሰዎች አሉ። እና እንደዛ አይነት እንቅስቃሴ አሁን በጣም በጣም እየጋለና እየተጋጋለ ነው ያለው። እና ምንድን ነው መልእክቱ? አሁን እኛ መልበሳችን ልብስ መልበሳችን የሚሰጣቸውን አራት መልእክቶች ነግሬያቸዋለሁ። አለመልበስ ምንድን ነው የሚሰጠው መልእክት የሚለውን ነገር ጥቂት ልንገራችሁ። በጣም ረጅም አይደለም ይሄ የኑዲቲ ሙቭመንት ወይም ደግሞ ልብስ ያለ ማልበስ እንቅስቃሴ መልእክቱ መንፈሳዊ ራቆትነት የለንም፣ እኛ መንፈሳዊ ራቆቶች አይደለንም። እና እግዚአብሔር በቃሉ ላይ ስለ ልብስ የተናገረው ነገር እኛን አይመለከተንም እና እግዚአብሔርንና የእግዚአብሔርን ከፍጥረት ጀምሮ የመጣውን እውነት አንቀበልም እና እኛ በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች ሳንሆን ልክ እንደ ማንኛውም እንስሶች ነን የሚል እንቅስቃሴ እንደሆነ ነው መልእክቱ የሚያሳየው። እና እኛ ግን እንስሶች አይደለንም፣ በእግዚአብሔር መልክና ምሳሌን የተፈጠርን ነው። በኃጢአት ምክንያት ከእግዚአብሔር ተለይተናል። አሁን የለበስነው ልብስ የሚያሳየው ያ የመጀመሪያው ኃጢአት በእኛ ላይ ያመጣውን ውጤት ነው። በእርግጥ የምንለብሰው ልብስ አሁን የምንለብሰው ልብስ እኛ የለበስነው ልብስ በእግዚአብሔር ፊት ራቁታችንን አይሸፍንም። ይሄ ማስረጃ አይደለም። እና የሚቀጥለው ነጥቤ ይሄንን ያሳየናል። መንፈሳዊ መንግሥተ ሰማይ የሚገቡ ሰዎች ልብስ ዘፍጥረት ምዕራፍ 3 21 መንግስተ ሰማይ የሚገቡ ሰዎች የሚለብሱት ልብስ በእግዚአብሔር የተዘጋጀ ራሱ እግዚአብሔር የሚያለብሳቸው አይነት ልብስ እንደሆነ ነው። አሁን ዘፍጥረት ምዕራፍ 3 ቁጥር 21 የሚያሳየው እና መጽሐፍ ቅዱስን ከመጀመሪያ ጀምሮ እስከ መጨረሻው በምናነብበት ጊዜ፣ በተለይ ራእይ ላይ ሰዎች ምን አይነት ልብስ እንደለበሱ መጽሐፍ ቅዱስ ራእይ ላይ ይናገራል። እና ወደዛኛው ከመምጣቴ በፊት እዚህ ጋር እንደ መግቢያ ያስቀመጥኩት ነገር ይቺ የምድር አጭር ህይወታችን ሰባ ሰማንያ ቢበዛ ሰማንያ ቢበዛ ዘጠና ድረስ ልንቀጥል እንችላለን። ታልፋለች አንድ ቀን እና ዘላለማዊ ነገር ውስጥ እንገባለን። እና መንግስተ ሰማይ ለመግባት የምንናፍቅ ሰዎች ካለን እገምታለሁ ሁላችንም እንነፍቃለን። መንግስተ ሰማይ ስንገባ ለብሰን የምንታየበት ልብስ ያስፈልገናል። መንግስተ ሰማይ የመግባታችንን ራሱ የምናውቀው እዚህ ምድር ላይ እያለን የለበስነው ነገር ትክክለኛ መንፈሳዊ ልብስ ካለን ብቻ ነው እና ራዕይ ምዕራፍ 7 ላይ ታዲያ ይህንን አስደናቂ እውነት ያሳየናል። ራዕይ ምዕራፍ 7 ቁጥር 13 ላይ ይሄ ራዕዩን እያየ የነበረው ዮሐንስ በጣም ብዙ ሚሊዮን የሚሆኑ ሰዎች ነጫጭ ልብስ ለብሰው የዘንባባ ዝንጣፊ ይዘው ሲሄዱ ተመልክቶ እየተመለከተ ያለ ከሽማግሌዎች አንዱ ምን ይላል? እዚህ ጋር የማነበው ቃል ከሽማግሌዎች አንዱ ተመልሶ እነዚህ ነጩ ልብስ የለበሱ እነማን ናቸው? ከወዴት መጡ? አለኝ። ቁጥር 14 እኔም ጌታ ሆይ አንተ ታውቃለህ አልኩት አለ። እና ከዛ ያ ሽማግሌ አለኝም እነዚህ ከታላቁ መከራ የመጡ ናቸው ልብሶቻቸውንም አጥበው በበጉ ደም አነጹ ብሎ ነገረኝ ብሎ ተናገረ። በጣም የሚገርም ነገር ነው። እጅግ በጣም ብዙ ሚሊየን ሰዎች ነጭ ልብስ ለብሰው መንግስተ ሰማይ ውስጥ ይኖራሉ። እነዚህ ነጭ ልብስ ለብሰው መንግስተ ሰማይ ውስጥ የሚታዩ ሰዎች ከበዚህ በምድር ውስጥ ያለፉና በጌታ በኢየሱስ ክርስቶስ አምነው የጌታ የኢየሱስ ክርስቶስን ጽድቅ በመልበስ በበጉ ደም በጌታ በኢየሱስ ክርስቶስ ደም ቅድም ከዓለም ፍጥረት ጀምሮ በታረደው በበጉ የሕይወት መጽሐፍ የተጻፉ ሰዎች የሚለውን አንብቤላችሁ ነበር። ልክ እንደዛ አይነት ሰዎች ናቸው፣ መንግስተ ሰማይ ውስጥ ነጭ ልብስ ለብሰው የሚታዩት። እዚህ ምድር ላይ ያንን ነጭ ልብስ ለብሰን እንድንገኝ ነው እግዚአብሔር ነጭ ልብስ ዘርግቶ እጁን ዘርግቶ ነጭ ልብስ ሊያለብሰን እያንዳንዳችንን እየጠራን ያለው እና መንግስተ ሰማይ ውስጥ መግባት ከእግዚአብሔር ጋር ለዘላለም መኖር ማለት ነው። በዚያ ያለው ነገር በመንግስተ ሰማይ ውስጥ እጅግ በጣም ንጹህ ነገር ነው። ከአይምሮ በላይ የሚያበራ ብርሃን ውስጥ ነው የምንኖረው መንግስተ ሰማይ ውስጥ ስንገባ። እግዚአብሔርን ፊት ለፊት ነው የምናየው መንግስተ ሰማይ ውስጥ ስንገባ የእግዚአብሔር አይን ሁል ጊዜ በኛ ላይ፣ እኛም ደግሞ ከእግዚአብሔርና ከቅዱሳን ጋር ነው ለዘላለም የምንኖረው። ግን እዛ እግዚአብሔር ጋር በምንኖርበት ጊዜ የሚኖረው ጥያቄ እንዴት አይነት ሰዎች ነው እዛ ውስጥ የሚገቡት እና እዛ ውስጥ የሚታዩት የሚለው ጥያቄ ነው። እና እዛ መንግስተ ሰማይ ውስጥ የተበከለ የቆሸሸ እንከን ያለው ልብስ ለብሶ የሚገኝ ሰው በፍጹም ሊኖር አይችልም። ምክንያቱም መንግስተ ሰማይ የተበከለ ቦታ ሊሆን እግዚአብሔር አይፈቅድምና፣ ስለዚህ እዚህ ምድር ላይ ያለን መንግስተ ሰማይ የገቡ ሰዎች አይነት የለበሱትን ልብስ መንፈሳዊ ልብስ ለብሰን መገኘት ይኖርብናል። ይሄ እንግዲህ ወንጌል የሚሰበክበት ትልቁ ምክንያት ይሄ ነው። አሁን ወንጌል በሚሰበክበት ጊዜ በዚህ ዘመን በጣም ዲስቶርትድ ሆኗል። የወንጌል ስብከት ሰዎች የሚነገራቸው ነገር ይሄ አንዱን ነገር ተሻገርከው፣ ሰበርከው ሰብረዋለ ምናምን ነው እንጂ ስለ መንግስተ ሰማ አይደለም አሁን መጽሐፍ ቅዱስ ደግሞ ትልቅ ትኩረቱ መንግስተ ሰማይ እምንገባለን አይደለንም። መንግስተ ሰማይ የመግባት ጉዳይ እጅግ በጣም አሳሳቢና መሰረታዊ መልእክት ነው። ስለዚህ ወደ መንግስተ ሰማይ ለመግባት ሰዎች እንዲጠሩ ነው ቤተ ክርስቲያን ራሱ የተቋቋመችው እና ወደ መንግስተ ሰማይ ለመግባት የሚቻለው እዚህ ምድር ውስጥ ጌታ ኢየሱስ ክርስቶስ የጽድቅ ልብስን ካለበሰን ብቻ ነው እና የጽድቅ ልብሱን ከለበስን ብቻ ነው መንግስተ ሰማይ ነጭ ልብስ ከለበሱት ሰዎች መካከል ልንገኝ የምንችለው። ይሄ ደግሞ ከኃጢአት ከርኩሰት፣ በጌታ በኢየሱስ ክርስቶስ እምነት ነፃ ወተን ደህንነትን አግኝተን በእግዚአብሔር ፊት የነፃነትን ሕይወት የምንቀበልበት ነገር ነው። እና የሚቀጥለው ነጥቤ ላይ ልምጣና በማሳሰቢያ እጨርሰዋለሁ። የጌታ ኢየሱስ ጽድቅ ልብሳችን ነው የሚል ርዕስ አለኝ። አሁን እስካሁን ድረስ እንግዲህ እግዚአብሔር ያዘጋጀው ልብስ በተመለከተ ልዩ ልዩ ነገሮችን እየነካካሁ ነው እየተናገርኩ ያለሁት። የጌታ ኢየሱስ ክርስቶስ ጽድቅ የእኛ ልብሳችን እንደሆነ በዚህኛው ነጥቤ ላሳያችሁ እሞክራለሁ። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያምን የተወለደው ሁላችንም እናውቃለን ግን በምድር ላይ ያለምንም ሰዋዊ ጉድፍ፣ ያለምንም ሰዋዊ ኃጢአት፣ ያለምንም ሰዋዊ መተላለፍ በቅድስና በንጽህና ነው የኖረው። እና እኔ እዚጋ አንድ ነገር ጽፌያለሁኝ። ይቺ ምድር እግዚአብሔር ንጹህ እንደሆነ፣ እግዚአብሔር ቅዱስ እንደሆነ፣ እግዚአብሔር ኃጢአት አልባ እንደሆነ ያየችው በአንድ ሰው አማካኝነት ነው። በማን አማካኝነት ነው? በጌታ በኢየሱስ አማካኝነት ነው። ይቺ ምድር እኛን የምታውቀን ኃጢአተኞች ሆነን ነው። አንድን ሰው ብቻ ነው ኃጢአት አልባ ቅዱስ፣ ንጹህ፣ ፍጹም ሆኖ ሲመላለስ በዚህ ምድር ላይ የምታውቀው ጌታ ኢየሱስን ብቻ ነው እና ጌታ ኢየሱስ ክርስቶስ ህግን ሁሉ ፈጽሟል። ደግሞ አንዲትም በህግ የተጻፈውን ነገር ሳይተላለፍ ሐዋርያው ቅዱስ ጴጥሮስ ነው ይህንን የተናገረው። ሲሰድቡት መልሶ አልተሳደበም እና ሲገርፉት እና ብዙ ነገር ሲያደርጉበት ላደረጉበት ሰዎች ዛቻ አልመለሰላቸውም እና በጣም በአስደናቂ የጽድቅ መንገድ ተመላልሶ ነው ጌታ ኢየሱስ ክርስቶስ በእግዚአብሔር ፊት ስለ እኔና ስለ እናንተ ያለፈው እና ስለዚህ በእግዚአብሔር ፊት ሕጉን ሁሉ አንዲትም ፊደል ሳትዛነፍ ፈጽሞ ቅዱስ፣ ንጹህ፣ ፍጹም ሆኖ በእግዚአብሔር ፊት በቀራኔው መስቀል ላይ ራሱን ንጹህ የሆነውን ራሱን አቀረበ እና ንጹህ የሆነውን ራሱን ባቀረበበት ጊዜ የሆነ ነገር አለ። በቀራኔው መስቀል ላይ ሲሰቀል የእኛ የሁላችንም የሰዎች ልጆች ኃጢአት በጌታ በኢየሱስ ክርስቶስ ላይ ነው የተደረገው። ጌታ ኢየሱስ ክርስቶስ የእኛን ኃጢአት ተሸክሞ በእኛ ኃጢአት እኛን ተክቶ የእግዚአብሔርን የኃጢአት ፍርድ በራሱ ላይ ተቀበለ፣ ተሰቃየ፣ መከራ ወሰደ። ስለ እኔና ስለ እናንተ በቀራኒው መስቀል ላይ ሞተ እና ያ የሆነበትን ምክንያት መጽሐፍ ቅዱስ ሲናገር ሁለተኛ ቆሮንቶስ 5 21 ከዚህ በፊት ደጋግሜ ተናግሬዋለሁ። ይሄም ማንሳት በጣም ጠቃሚ ነው። እዚህ ጋር ምን ይላል መሰላችሁ? እኛ በእሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለኛ ኃጢአት አደረገው ብሎ ይናገራል። ይሄ ጥቅስ የሚናገረው ነገር ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ኃጢአት ያላወቀው ያለ ምንም ኃጢአት የነበረው መስቀል ላይ ተሰቅሎ ኃጢአት ሆኖ ልክ የእኛን ኃጢአት ተሸክሞ እንደ ኃጢአት ሆኖ የተሰቀለው እኛ ምን እንድንሆን ነው? እሱ የእኛን ኃጢአት ወስዶ እኛ የእሱን ጽድቅ የእሱን ንጹህነት እንድንለብስና የእግዚአብሔር ጽድቅ እንድንሆን ነው የሚል ነገርን ይናገራል። በጣም አስደናቂ እውነት ነው። ሮሜ ምዕራፍ 3 ቁጥር 22ም ይሄንኑ ይናገራል። ለሚያምኑ ሁሉ የሆነ በክርስቶስ ኢየሱስ የሚገኝ የእግዚአብሔር ጽድቅ ለእኛ እንዲመጣ፣ እኛ ያለ ልዩነት ሁላችንም ኃጢአት ሰርተን ነበረ እና ሁላችንም ያለ ልዩነት ኃጢአተኞች ነን፣ ግን ብናምን የእግዚአብሔርን ጽድቅ እንደ ልብስ እንለብሰዋለን የሚል መልእክት ነው መጽሐፍ ቅዱስ ያለው። እና ከዚህ ጋር የሚሄድ ኢሳያስ 61 ቁጥር 10 ላይ እዚህ ጋ አንድ በጣም አስደናቂ ቃል አለ። ለአማኞች የሚሆን ነገር ነው። እንደዚህ ነው የሚለው አክሊልን እንደለበሰ ሙሽራ፣ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛል ይላል። እግዚአብሔር ሰዎችን ሲያድን የማዳን ልብስ የጽድቅ ልብስ ያለብሳቸዋል። አሁን ተመልከቱ። ቅድም ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር አምላክም የቁርበት ልብስ አደረገላቸው አለና አለበሳቸው ነው የሚለው። ልብሱን ያለበሳቸው ራሱ ነው። ልክ መደርደሪያ ውስጥ ያለ ልብስ ሂዱና ልበሱ እንደሚባል አይደለም። የእግዚአብሔር ጽድቅ ራሱ ነው እኛን የሚያለብሰን። እዚህ ኢሳያስ 61 ላይ የተጻፈው አክሊልን እንደለበሰ ሙሽራ በጌጥ ሽልማቷ እንዳጌጠች ሙሽራ የማዳንን ልብስ እግዚአብሔር አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል ስለዚህ ይልና ይሄ ጸሐፊ በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላኬ ሐሴት ታደርጋለች ይላል። ይገርማችኋል። በዚህ በእግዚአብሔር እምነት ውስጥ በዓለም ታሪክ ውስጥ ጌታ ኢየሱስ ክርስቶስን በእውነት አምነው በጌታ በኢየሱስ ክርስቶስ ጽድቅ ውስጥ በመሆን የእግዚአብሔርን ጽድቅ ያለበሱ ሰዎች እውነተኛ ደስታ የሚባል ደስታ አይኖራቸውም የላቸውም አልነበራቸውም አይኖራቸውም እውነተኛ ደስታ። እዚህ ጋ ትንቢተ ኢሳይያስ ስልሳ አንድ ሲናገር እግዚአብሔር የጽድቅን መጎናጸፊያ የማዳንን ልብስ አልብሶኛል፣ የጽድቅን መጎናጸፊያ ደርቦልኛል ይልና ውጤቱ እኔ በእግዚአብሔር ደስ ይለኛል በአምላኬ በእግዚአብሔር ሐሴት ነፍሴ ታደርጋለች። ምክንያቱም ኃጢአቴ በሙሉ ተሸፍኖልኝ የእግዚአብሔር ዘንድ ተቀባይነት አግኝቻለሁ። እዚህ ምድር ላይ ያለው ማንኛውም ነገሬ በሚያከትምበት ጊዜ በቀጥታ መንግስተ ሰማይ ውስጥ ነው ምገባው። ከዚህ የበለጠ ደስታ ምን ደስታ አለ? እና ከእግዚአብሔር ጋር መታረቅ የእግዚአብሔርን ጽድቅ መልበስ በነፃ የእግዚአብሔርን ጸጋ መውሰድ፣ ይሄ ነው የቤተ ክርስቲያን ትልቁ መልእክት። እና ማሳሰቢያ አለኝ። የመጨረሻው ማሳሰቢያ ምንድን ነው? ሐዋርያው በሁለተኛ ጢሞቴዎስ ምዕራፍ አራት ስምንት ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይሄም ጽድቅ ጻድቅ ፈራጅ የሆነው ጌታ ያን ቀን ሲመጣ ለእኔ ያስረክባል። እና ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። እና በመጨረሻ ጌታ እግዚአብሔር ጋር ስንገባ እያንዳንዳችን ጌታ ኢየሱስ ክርስቶስን ያመንንና በክርስቶስ እምነት ላይ ልባችንን የጣልን ሰዎች የምናገኘው አስደናቂ ነገር ነው። መንግስተ ሰማይ ውስጥ እንገባለን። የእግዚአብሔርን ክብርና የእግዚአብሔርን ማዳን እናያለን። ከዚህ የተነሳ እኔ ደጋግም የምለው በጌታ በኢየሱስ ክርስቶስ ማመን እጅግ በጣም አስደናቂ ነገር ነው። ዝም ብሎ ተራ ነገር አይደለም። የእግዚአብሔርን የማዳን ጽድቅ ለብሶ እጅግ በጣም ልዩ በሆነ ዘላለማዊ ደስታና ሰላም ውስጥ መግባት እርካታ ውስጥ መግባት ማለት ነው። መንግሥተ ሰማይ ለመግባት እንግዲህ የዚህ የጽድቅ ዩኒፎርምን መልበስ እጅግ በጣም አስፈላጊ ነው። ይህንን ልብስ ለማግኘት የምንችለው መንፈሳዊ ልብስ ነው፣ ከራሱ ከእግዚአብሔር ነው እና ወደ እግዚአብሔር በመምጣት በጸሎት ጊዜያችን እግዚአብሔር ሆይ ይሄ አንተ ለሰዎች ልጆች እንዲለብሱ ያዘጋጀኸውን የጽድቅ ልብስ ጌታ ኢየሱስ ክርስቶስ ሞቶ ወደኛ እኛ እውነት በመሆን የመጣውን ልብስ እንዲለብስ እባክህ ያንን ልብስ አልብሰኝ ብለን መጠየቅ ይገባናል። እዚ ጋ አንድ ማሳስ ማብራሪያ ከመጽሐፍ ቅዱስ ላይ ጨምር ያለውኝ ሉቃስ ወንጌል ምዕራፍ 15 ላይ የጠፋውን ልጅ፣ አባካኙ ልጅ ተብሎ የሚታወቀውን አባካኙ ልጅ ወደ አባቱ ሲመለስ አባቱ ከሩቅ አይቶት ጭርቁስቁስ ያለ ልብስ የሸተተ የገማ በጣም የማይረባ ነገር ሆኖ ነው የመጣውና አባቱ መጀመሪያ የተናገረው አቅፎት ይቅርታ፣ ንስሐ መግባት አያስፈልግም፣ በቃ እኔ ይቅር ብዬሃለሁ ብሎ ከተናገረ በኋላ ቀድሞ ንስሐ መግባቱን አይቷል አባትየውና፣ አባቱ ግን ለባሪያዎቹ ምንድን ያለው? ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ በእጁም ቀለበት አድርጉ፣ ለእግሩም ጫማ ስጡት ብሎ ተናገረ። ፈጥናችሁ ከሁሉ የተሻለውን ልብስ አሁን እግዚአብሔር ልክ እኔና እናንተ ወደ እግዚአብሔር ስንመጣ የሚያደርገው ነገር ይሄ ነው። ከሁሉ የተሻለ ልብስ የጌታ ኢየሱስ ክርስቶስ ጽድቅ በእኛ ላይ እንዲሆን፣ ከሁሉ የተሻለ ልብስ ለብሰን እንድንገኝ የእግዚአብሔርን ጽድቅ ተጎናጽፈን እንድንገኝ ሕይወታችን ውስጡ ተለውጦ ውጫችን እንዲያበራ እግዚአብሔር አምላካችን ያዘጋጀው ልብስ ለብሰን መገኘት አለብን። እግዚአብሔር ነው የጽድቅን ልብስ ያዘጋጀው፣ አዳምና ሔዋን አይደሉም። የሰዎች እጅ ሥራ አይደለም። የራሱ የእግዚአብሔር እጅ ሥራ ነው የክርስቶስ ኢየሱስ ጽድቅ በላያችን ላይ እንዲሆን። ስለዚህ በእውነት ንስሐ በመግባት ከጌታ ዘንድ ይህ ጽድቅ እንዲመጣልን መፈለግ አለብን። ወደ እግዚአብሔር መቅረብ አለብን እና ያንን ልብስ ስንለብስ ኃጢአተኝነታችን በጌታ በኢየሱስ ክርስቶስ ጽድቅ ይለወጣል። ቆሻሻነታችን በጌታ በኢየሱስ ክርስቶስ ንጽህና ይለወጣል። ከንቱነታችን በጌታ በኢየሱስ ክርስቶስ ጠቃሚነት ይለወጣል። ሩቅነታችን ብልሽነታችን በጌታ በኢየሱስ ክርስቶስ አስደናቂ እውነትነት ይለወጣል። ትዕቢታችን በጌታ በኢየሱስ ትህትና ይለወጣል። ጥላቻችን በጌታ በኢየሱስ ክርስቶስ ፍቅር ይለወጣል። ከዳተኝነታችን በጌታ በኢየሱስ ክርስቶስ ታማኝነት ይለወጣል። ሀፍረታችን፣ መሸማቀቃችን በጌታ በኢየሱስ ክርስቶስ ክብርና አስደናቂ ሞገስ ይለወጥልናል። ስለዚህ ጌታ እግዚአብሔር ለአዳምና ለሔዋን ያዘጋጀውን የጽድቅ ልብስ ለእኛ ደግሞ በክርስቶስ ኢየሱስ ያዘጋጀውን የጽድቅ ልብስ ለብሰን መገኘት እጅግ በጣም የከበረ ነገር እንደሆነ በማመን ይሄንን ልብስ እንድንለብስ እግዚአብሔር ጋር መተን እግዚአብሔር ሆይ ይሄን ልብስ አልብሰኝ ብለን መጠየቅ አለብን። ውጫችንም ውስጣችንም ተለውጦ እናገኘዋለን። ይህን ልብስ ለመልበስ የምንችለው እግዚአብሔር ጋር በመምጣት ብቻ ነው። ፓስተር ሊያለብሰን አይችልም። አንዳንድ ሰዎች እኛ መስጠት እንችላለን ብለው ሊያስቡ ይችላሉ። ውሸት ነው። አይሆንም። እግዚአብሔር ብቻ ነው የሚሰጠው። አንዳንድ ሰዎች ይሄም ብትሰሩ ያም ብትሰሩ ይሄ ሊሆንላችሁ ይችላል ብለው ይናገራሉ። ውሸት ነው፣ አይሆንም። ወደ እግዚአብሔር በመምጣት ብቻ ነው ይሄንን ጽድቅ ልብስ መልበስ የምንችለው። ስለዚህ ይህንን ልብስ ደግሞ ለብሰን ከተገኘን ልክ ኢሳያስ 61 ላይ እንደተጻፈው ደስተኞች መሆን አለብን። የጽድቅን መጎናጸፊያ አልብሶኛልና እና የመዳንን ልብስ አልብሶኛልና የጽድቅን መጎናጸፊያ ደርቦልኛልና፣ ስለዚህ ነፍሴ በእግዚአብሔር ደስ ይላታል። ነፍሴ በአምላኬ ሐሴት ታደርጋለች እና የለበስን ከሆነ ደግሞ በዚህ እውነትና በዚህ ኃይል ለመመላለስ በእግዚአብሔር ፊት ሕይወታችንን ለእግዚአብሔር መስጠት አለብን እና በደስታም በእርካታም መሞላት አለብን። ያን ጊዜ መንፈስ ቅዱስ በየቀኑ እንድንሞላ ሁሉ እግዚአብሔር መጠየቅ አለብን። እግዚአብሔር ይባርከን። ስለ ቃሉ ክቡር እግዚአብሔር የተመሰገነ ይሁን።